የተሻለች ሀገር ለመገንባት ከፖለቲካ መጠላለፍ በመውጣት በለውጥ ጎዳና አብሮ መጓዝ አስፈላጊ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የኢህአዴግ አስራ አንደኛው ድርጅታዊ ጉባኤ ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ዛሬ ሐዋሳ ከተማ ላይ ተጀምረዋል። ሙክታር ጀማል ከሐዋሳ ዝርዝሩን ይዟል። ሀገራዊ አንድነት ለሁለንትናዊ ብልጽግና በሚል መሪ ቃል በሐዋሳ ዛሬ የተከፈተው አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የሀገሪቱን የወደፊት ጉዞ ወሳኝ ውሳኔዎች ይሰጡበታል ተብሎ ይጠበቃል። የጉባኤ አዘጋጁ ደህዴን ሊቀመንበር የሆኑት ወይዘሮ ሙፍሪያት ካሚል ድርጅታቸው የህዝቦች ትስስር ለሁለንተናዊ ለውጥ በሚል መሪ ቃል ያካሄደውን ጉባኤ በድል ባጠናቀቀበት ማግስት የኢህአዴግ ጉባኤ መካሄዱን አስታውሰው ለጉባኤው ስኬት ያላቸውን ምኞትም ገልጸዋል። ጥንካሬዎቻችንን አጎልብተን ለመቀጠል ጉድለቶቻችንን ሊያጋጥሙ የሚችሉ ተግዳሮቶችን ነቅሰን በማውጣትና ለቀጣይ አቅጣጫ በማስቀመጥ የጀመርነውን የህዳሴ ጉዞ ወደ አንድ የላቀ ምዕራፍ የሚያሸጋግሩ አቅጣጫዎችን የሚያስቀምጥ የተሳካና የሰመረ ጉባኤ እንደሚሆን እምነቴ የጸና ነው። የኢህአዴግ ሊቀመንበርና የኤፊድሪ ጠቅላይ ሚኒስቴር ዶክተር አብይ አህመድ በበኩላቸው ኢህአዴግ እስከ ዛሬ ባደረገው ጉዞ ተሸንፎ እጁን የሰጠበት ጊዜ አንድም ወቅት የለም ብለው እንደ ሀገርም ሆነ እንደ ድርጅት የሚሰሩ ብዙ ነገሮች መኖራቸውን ተናግረዋል። በተለይ በጥሩ ስም የማያውቀንን የዓለም ክፍል ማንነታችንን ቀይረን ማሳየት አለብን ብለዋል። ዶክተር አብይ አህመድ እስከ ዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች፣ ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መሥራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል። በኢትዮጵያ ታሪክ ውስጥ ኢትዮጵያን የመሩ የተለያዩ መሪዎች አገሪቷን ለውድቀት የጣሉም ለትልቅ ልዕልና ያደረሱ መኖራቸውን ገልጸው የባለፈውን ታሪክ መቼም ቢሆን መሻር ስለማይቻል እኛ ለወደፊት ምን መስራት ይጠበቅብናል ሲሉም ጠይቀዋል። ቁም ነገሩ እኛ የዛሬዎቹ መሪዎችስ ይህችን ታሪካዊ ሀገር ልትሰምጥ ነው ከተባለችበት አዘቅት ውስጥ አውጥተን የልጆቿ ኩራትና ክብር እናደርጋታለን ወይስ በሃያ አንደኛው ክፍለ ዘመን ውስጥ መሆናችንን ዘንግተን እርስ በርሳችን በርስትና ጉልት እየተፋጀን የልጆቻችን ማፈሪያና የዓለም መሳቂያ እናደርጋታለን? መሪነት ከወንበር መያዝ የዘለለ ሀሳብ ያለው መሆኑን የገለጹት ዶክተር አብይ አህመድ በተለይ የመልካም አስተዳደር ችግሮች፣ የትውልድ ቅብብሎሽ፣ የአስተዳደር ሂደትና ሌሎች ጉዳዮች ላይ ሰፊ ጉዳይ ዳሰዋል። በፖለቲካ መጠላለፍ በብሔርና እምነት መጠቃቃትን የመሳሰሉ ችግሮችን በተመለከተ ልንተው የሚገባ የአንዳችን ጥቃት የሌላችን ነው በማለትም ዶክተር አብይ ተናግረዋል። ሰው አንድ ጣቱ ቢታመም ሙሉ አካሉ ወደ ሐኪም ቤት ይሄዳል። አንድ አካሉ ታሞ ሌሎች ጤነኛ ሊሆኑ አይችሉም። ከመካከላችን ማንም እስከተጎዳ ድረስ ሁላችንም እንጎዳለን። አንዱ እስከተጠቃ ድረስ ሁላችንም እንጠቃለን። አንዱ እስከተፈናቀለ ድረስ ሁላችንም እንፈናቀላለን። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትሆን ውብ ሀገር በመደመር መገንባት አለብን የምንለው። የፌዴራላዊ አስተዳደር መዋቅርን በተመለከተ እንደ ኢትዮጵያ ብሔረ ብዙ ለሆኑ ሀገራት መፍትሄ የሌለው አማራጭ መሆኑን ገልጸው፣ ነገር ግን የእያንዳንዱ ክልል አስተዳደራት በውስጣቸው ያሉ ብሔሮችን ሁሉንም በኃላፊነትም ማስተዳደር እንደሚኖርባቸው ተናግረዋል። የመልካም አስተዳደር ችግሮች ሙስናን በተመለከተ በተለይ ህዝቡ ማግኘት ያለበትን አገልግሎት በገንዘብ መግዛት የለበትም። ይህ ውጣ ውረድ የመልካም አስተዳደር ችግር ብቻ ሳይሆን የመጥፎ አስተዳደር መስፈንም ነው ብለውታል። ዶክተር አብይ አህመድ የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የክራይ ሰብሰብነት በሚል ገራገር የዳቦ ስሞች ማንቆለጳጰሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን። በዚህ ጉባኤ መክፈቻ ላይ የውጭ ሀገር ፓርቲዎችን በመወከል ልኡካን ቡድኖች የተገኙ ሲሆን አስራ ስምንት አገር አቀፍ ፓርቲዎችን በመወከል ንግግር ያደረጉት አቶ ዋሲውን ተስፋዬ ከ27 ዓመት ኢህአዲግ ሀገሪቷን ሲቆጣጠር በህዝቡ ዘንድ የነበረ ከፍተኛ ደስታና ቆይቶ ለህዝቡ የተገባው ቃል መበላት በሀገሪቷ ውስጥ ትልቅ ችግር መፍጠሩን አስታውሰዋል። የህዝባዊ እንቢተኝነትና አምባገነናዊ ስርዓትን በቃኝ ማለት ህዝባዊ ትግል በአንድ በኩል ኢህአዲግ ራሱን አርሞ ከዚህ በኋላ ላለፉት 27 ዓመታት በመጣንበት መንገድ መሄድ አንችልም በማለት ከውስጥ የወጣ የለውጥ ኃይል በመፈጠሩ በሌላ በኩል የህዝባችን ጨዋነትና አብሮ የመኖር የቆየ ባህላችን ታክሎበት ወደ አንጻራዊ ሰላም ባንሸጋገር ኖሮ አገራችን በምን አይነት አስቸጋሪና ለህልውና አስጊ በሆነ ሁኔታ ውስጥ ልትገባ ጫፍ ላይ ደርሳ እንደነበር የምናስታውሰው መራራ ሀቅ ነው። በአስረኛው ጉባኤ የኢህአዲግ አጋር ድርጅቶችን ጉዳይ ወደ ሙሉ ተሳትፎ ለማሸጋገር የታሰበው ዕቅድና ጥናቱ እንዲቀርብ ተብሎ የነበረው በተለያዩ የሀገር አለመረጋጋት ጉዳይ አለመጠናቀቁንና ጥናቱ ተሳክቶ ባይፈጸምም ይህ ጉባኤ ተመካክሮ አቅጣጫ እንደሚሰጥበት ዶክተር አብይ አህመድ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከሐዋሳ